የዲደብሊው ዜና ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ ኢራንና እስራኤል ዛሬም ለአራተኛ ቀን አንዳቸው በሌላኛቸው ላይ የሚሳይል ጥቃቶችን መፈጸማቸውን ቀጥለዋል። ኢራን ዛሬም ወደ ተለያዩ የእስራኤል ከተሞች ባስወነጨፈቻቸው ሚሳይሎች በደረሱ ጥቃቶች 11 ሰዎች ተገድለዋል። የእስራኤል ጦር በበኩሉ ዛሬ ከኢራን የሚሳይል ማስወንጨፊያዎች አንድ ሶስተኛውን አውድም ያለሁ ብሏል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የጋዛ ጦርነት እንዲያበቃ ግፊት እንዲደረግ ጥሪ ያቀረቡ ኮሚሽነር ፎልከር ቱርክ ሁሉም ከተኛበት ነቅቶ ግጭቱን ለማስቆም በእስራኤልና በሐማስ ላይ ግፊቱን እንዲያጠናክር ጠይቀዋል። ቡድን ሰባት የሚባለው የዓለም ባለጸጋ ሀገራት ስብስብ የመሪዎች ጉባኤ በካናዳዋ በካናናስኪስ ከተማ ከሰዓታት በኋላ ይጀመራል። የመሪዎቹ ጉባኤ የዛሬው ትኩረት ኢኮኖሚ፣ የንግድ ስምምነቶችና ቻይና ናቸው። ጉባኤው እስከ ነገ ማክሰኞ ይቀጥላል። ዜናው በስርስር ከትግራይ ክልል ህፃናት ሀምሳ በመቶ በትምህርት ገበታቸው ላይ እንደማይገኙ ክልሉ አስታወቀ። ህፃናት ተማሪዎች ከትምህርት እንዲርቁ ምክንያት ከሆኑት መካከል ድህነትና መፈናቀል ይገኙበታል። ዛሬ የተከበረውን የአፍሪካ ህፃናት ቀን ምክንያት በማድረግ የትግራይ ክልል ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ገብረስላሴ ታረቀ በሰጡት ማብራሪያ ትምህርት ቤት የማይሄዱት ህፃናት ቁጥር ያነሰበትን ምክንያት ተናግረዋል። ሕፃን ትግራይ ሕዚ ብምክንያት የትግራይ ህፃናት በጦርነት ምክንያት በተፈጠሩ ችግሮች 50 በመቶ የሚሆኑት በትምህርት ገበታ ላይ የሉም። ከመጀመሪያውኑ 49 በመቶ የሚሆኑት አልተመዘገቡም። በሂደት ደግሞ በርካቶች አቋረጡ። አሁን ላይ ከ50 በመቶ በላይ የሚሆኑት እድሜያቸው ለትምህርት የደረሰ ህፃናት በትግራይ በትምህርት ገበታ ላይ የሉም። ትግራይ ካብ ማእድ ትምህርት ወጻኢ እዩ ዝኒሄ በክልሉ ጊዜያዊ የአስተዳደር መረጃ መሰረት ከጦርነቱ በፊት እድሜያቸው ለትምህርት የደረሰ 95 በመቶ ህጻናት በትምህርት ገበታ ላይ እንደነበሩ ሚሊዮን ኃይለ ስላሴ ከመቀሌ ይዘግበዋል። ዝርዝሩ በዜና መጽሔት ዝግጅታችን ይቀርባል። ኢራንና እስራኤል ዛሬም ለአራተኛ ቀን አንዳቸው በሌላኛቸው ላይ የሚሳይል ጥቃቶችን መፈጸማቸውን ቀጥለዋል። ኢራን ዛሬም ወደ ተለያዩ የእስራኤል ከተሞች ባስወነጨፈቻቸው ሚሳይሎች በደረሱ ጥቃቶች 11 ሰዎች ተገድለዋል። ኢራን በቴልአቪቭ፣ ቤኒ ብራክ፣ ፔታ ቲክቫ እና ሀይፋ ከተሞች ባካሄደችው የሚሳይል ድብደባ መኖሪያ ቤቶችም እንዳልነበሩ ሆነዋል። የእስራኤል ጦር በበኩሉ ዛሬ ኢራን ላይ ባካሄደው ጥቃት ከኢራን የሚሳይል ማስወንጨፊያዎች አንድ ሶስተኛውን አውድሜ ያለው ብሏል። የእስራኤል ወታደራዊ ቃል አቀባይ በቴሄራን ላይ ሙሉ የአየር የበላይነት ተቀዳይተናል ሲሉም ተናግረዋል። የዛሬው ድብደባ ኢራቅን ከሚያዋስነው የኢራን ምዕራባዊ ድንበር እስከ ዋና ከተማ ቴሄራን እንዲሁም የአየር ማረፊያ ውስጥ ከተመታበት እስከ ሩቅ ምስራቅ ማሻሃድ ድረስ የዘለቀ እንደነበርም ተዘግቧል። ቅዱስ ኃይል የተባለው የኢራን እስላማዊ አብዮታዊ ዘብ የውጭ ዘመቻ ክንድ ማዕከላዊ እዞችን መመታታቸውን እስራኤል አስታውቃለች። ውጭ ጉዳይ ሚኒስቴር ቃል አቀባይ በእስራኤል ጥቃት ክርማንሻህ በተባለ የኢራን ከተማ የሚገኝ አንድ ሆስፒታል መጎዳቱን ገልጾ ድርጊቱን የጦር ወንጀል ብሎታል። የኢራን የጤና ሚኒስቴር እንዳስታወቀው በእስራኤል የአየር ጥቃት ቢያንስ 224 ሰዎች ተገድለዋል፣ ከ1200 በላይ ደግሞ ቆስለዋል። ቴህራን ባጸፋው ወደ እስራኤል ባስወነጨፈቻቸው ሚሳይሎችና ድሮኖች ቢያንስ 24 ሰዎች ሲገደሉ 592 ደግሞ ቆስለዋል ሲል የእስራኤል ጠቅላይ ሚኒስቴር ቢሮ አስታውቋል። የሩሲያና የቱርክ መሪዎች እስራኤል በኢራን ላይ የምታካሄደውን ጥቃት አውግዘዋል። ስለ ግጭቱ በስልክ የተነጋገሩት የሩሲያ መሪ ቨላዲሚር ፑቲን እና የቱርኩ ፕሬዚዳንት ረቼፕ ታይፕ ኤርዶሃን ግጭቱ በአስቸኳይ እንዲቆም ጠይቀው አወዛጋቢዎቹ ጉዳዮችን በዲፕሎማሲያዊ መንገድ እንዲፈቱ ጥሪ ማቅረባቸውን ክሬምሊን አስታውቋል። በሌላ በኩል ሩሲያ ዜጎቿ ከእስራኤል እንዲወጡ ጠይቃለች። በእስራኤል የሩሲያ አምባሳደር አናቶሊ ቪክቶርቭ ከተቻለ ሩሲያውያን ከእስራኤል እንዲወጡ ሞስኮ ያቀረበችውን ጥሪ ደግሞ ተናግረዋል። ቪክቶሮቭ ዜጎቻቸው ወደ ሀገራቸው ለመምጣት የእስራኤልን ድንበር አቋርጠው ግብፅ በመግባት ከግብፅ በአውሮፕላን ሀገራቸው እንዲመጡ አሳስበዋል። አስፈላጊ ሆነው ከተገኘ መንግስት ይህን መሰሉን ጉዞ ማዘጋጀት እንደሚችልም ተናግረዋል። ፖላንድ እስራኤል ውስጥ የሚገኙ ቁጥራቸው ሁለት መቶ የሚጠጋ ዜጎች ከሀገሪቱ መውጣት የሚችሉበትን መንገድ ማመቻቸቷን አስታውቃለች። ፖላንድ እንደምትለው ዜጎቿ በምድር መጓጓዣ ዮርዳኖስ ዋና ከተማ ኦማን የሚወስዳቸው አውቶብስ ተዘጋጅቶላቸዋል። ከዚያም ቱሪስቶችና ለአጭር ጉብኝት እስራኤል የሚገኙት ዜጎቿ መንግስት ባዘጋጀላቸው አውሮፕላን ወደ ሀገራቸው እንደሚመለሱ አስታውቃለች። ይህ ዶች ቨለ ዲደብሊው ነው። ዓለም አቀፉ የኒውክሌየር ተቆጣጣሪ መስሪያ ቤት ከምድር በታች የሚገኘው የኢራን የናታንዝ የኒውክሌየር ማብላያ ተቋም ቀጥተኛ ጥቃት እንደደረሰበት የሚያመለክት ነገር የለም ሲል ተናገረ። ከምድር በላይ ያለው የተቋሙ አካል ግን በእስራኤል የአየር ድብደባ ጥቃት ደርሶበታል። ይህን ያረጋገጡት የኒክሌር ተቆጣጣሪ ተቋሙ ኃላፊ ራፋኤል ግሮሲ ከናታንዙ፣ የኒክሌር ተቋም ውጪ አሁን ያለው የጨረር መጠን ተቋሙ ከመመታቱ በፊት ከነበረው ጋር ተመሳሳይ ደረጃ ላይ ይገኛል ብለዋል። ከዚሁ ጋርም ከምድር በታች የሚገኘው የኢራን ማብላሊያው ጥቃት እንደደረሰበት የሚጠቁም ማሳያም የለም ብለዋል። ይሁንና በስፍራው ኤሌክትሪክ መቋረጡ በዚያ የሚገኘውን የንጥረ ነገሩን ማጣሪያ ግን ጎድቶት ሊሆን ይችላል ሲሉም ተናግረዋል። በተቋሙ የኢራን አምባሳደር ለጥፋቱ እስራኤል ተጠያቂ እንድትደረግ ለተቋሙ የቦርድ አባላት ጥሪ አስተላልፈዋል። ቡድን ሰባት የሚባለው የዓለም ባለጸጋ ሀገራት ስብስብ የመሪዎች ጉባኤ በካናዳዋ በካናናስኪስ ከተማ ውስጥ ዛሬ ይጀመራል። የብሪታንያ፣ የካናዳ፣ የፈረንሳይ፣ የጀርመኒ፣ የኢጣሊያ፣ የጃፓንና የዩናይትድ ስቴትስ እንዲሁም የአውሮፓ ህብረት መሪዎች የሚሳተፉበት ይኸው ጉባኤ የዩክሬንና ሩሲያ እንዲሁም የእስራኤል ኢራን ጦርነቶች እንዲሁም ያልተረጋጋው የዓለም ኢኮኖሚ ጥላ አጥልቶበታል። በጉባኤው ላይ ካናዳ በተቻለ መጠን ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ላለመጋጨት ትሞክራለች ሲል ሮይተርስ የዜና ወኪል ዘግቧል። ማራኪ የተፈጥሮ አቀማመጥ ባለው በካናናስኪስ ከተማ የተሰበሰቡት ጉባኤተኞቹ ተግዳሮቶች ይገጥሟቸዋል ተብሎ ይጠበቃል። ከመካከላቸው ትራምፕ ስልጣን በያዙ በአምስት ወራት ውስጥ ዩክሬንን በተመለከተ መከተል የጀመሩት አዲስ የውጭ ፖሊሲ፣ ከሩሲያ ጋር የፈጠሩት የቅርብ ግንኙነት እንዲሁም ዩናይትድ ስቴትስ በአጋሮቿ ላይ የጣለቻቸው አዳዲስ ተጨማሪ ታሪፎች ይገኙበታል። በእስራኤል ኢራን ግጭት ምክንያት የነዳጅ ዘይት ዋጋ በዓለማችን እጅግ ባሻቀበበት በዚህ ወቅት ላይ የሚካሄደው የካናዳው ጉባኤ ዲሞክራሲያዊ መርህን በሚከተሉ ሀገራት መካከል አንድነትን መልሶ ለማስፈን ሙከራ የሚደረግበት ወሳኝ ወቅት ተደርጎ ተወስዷል። የጀርመን መርሃ መንግስት ፍሬድሪሽ ሜርስ የመጀመሪያቸው በሆነው በዚህ ጉባኤ ላይ ከመገኘታቸው በፊት በሰጡት አስተያየት ለሰባቱ የዓለማችን በኢንዱስትሪ የበለጸጉ ሀገራት ዋነኛው ግብ ስም ስምምነት ላይ መድረስና እርምጃም መውሰድ ነው ሲሉ ተናግረዋል። የመሪዎቹ ጉባኤ የዛሬው ትኩረት ኢኮኖሚ፣ የንግድ ስምምነቶችና ቻይና ናቸው። ጉባኤው እስከ ነገ ማክሰኞ ይቀጥላል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የጋዛ ጦርነት እንዲያበቃ ግፊት እንዲያደርግ ጥሪ ያቀረቡ ዛሬ እውነታው ሁኔታውን ይናገራል ያሉት ኮሚሽነር ፎልከር ቱርክ ሁሉም ከተኛበት ነቅቶ ግጭቱን ለማስቆም በእስራኤልና በሐማስ ላይ ግፊቱን እንዲያጠናክር ጠይቀዋል። ቱርክ በተለይ ተጽዕኖ አድራጊዎች በሁለቱም ወገኖች ላይ የሚችሉትን ያህል ግፊት ሊያደርጉ እንደሚገባ አሳስበዋል። የእስራኤል የጦርነት ማካሄጃ መንገዶች አስፈሪ አስፈሪና ጋዛ በሚገኙ ፍልስጤማውያን ላይ ህሊናዊ ስቃይ የሚያደርሱ ናቸው ሲሉ ቱርክ 47ቱ የድርጅቱ አባላት ተናግረዋል። ጄኔቫ የሚገኘው የእስራኤል ዲፕሎማሲያዊ ተልኮ ቱርክ እስራኤልን በተመለከተ የሚናገሩት ኃላፊነት የጎደለውና እውቀት የሚያንሰው አሸባሪዎች ያላቸው ድርጅቶች መረጃዎች ላይ የተንተራሰ ሲል አጣጥለዋል። ከዚያ ይልቅ በጋዛ ህዝብ ላይ ጉዳቱ እንዲባባስ አድርጓል ያለውን ሐማስን እንዲያወግዙ ጥሪ አስተላልፏል። አንድ የጀርመን የእርዳታ ድርጅት መርከብ የ53 ስደተኞችን ህይወት ታደገ። ይኸው ሲዋች የተባለው ድርጅት መርከብ ስድስት ህጻናት የሚገኙባቸውን እነዚሁ ስደተኞች አደጋ ላይ ከነበሩበት ከማዕከላዊ ሜዲትራኒያን ባህር ታድጎ ወደ ኢጣሊያ እንደወሰዳቸው የጀርመን ዜና አገልግሎት ዲፒኤ ዛሬ ዘግቧል። በዘገባው መሰረት የቡድኑ መርከብ ሰዎቹን ብሪንድሲ በተባለችው በደቡባዊ ኢጣሊያዋ ግዛት አፑሊያ ወደምትገኘው ወደብ ወስዷቸዋል። ከመካከላቸው አምስቱ ህጻናት ብቻቸውን ነው የመጡት። አብዛኛዎቹ ስደተኞች ከሱዳንና ከደቡብ ሱዳን ናቸው። ይህ ዶችቨለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ ኢራንና እስራኤል ዛሬም ለአራተኛ ቀን አንዳቸው በሌላኛቸው ላይ የሚሳይል ጥቃቶችን መፈጸማቸውን ቀጥለዋል። ኢራን ዛሬም ወደ ተለያዩ የእስራኤል ከተሞች ባስወነጨፈቻቸው ሚሳይሎች በደረሱ ጥቃቶች 11 ሰዎች ተገድለዋል። የእስራኤል ጦር በበኩሉ ዛሬ ከኢራን የሚሳይል ማስወንጨፊያዎች አንድ ሶስተኛውን አውድሜ፣ ያለሁ ብለዋል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር የጋዛ ጦርነት እንዲያበቃ ግፊት እንዲደረግ ጥሪ አቀረቡ። ቡድን ሰባት የሚባለው የዓለም ባለጸጋ ሀገራት ስብስብ የመሪዎች ጉባኤ በካናዳዋ በካናናስኪስ ከተማ ዛሬ ከሰዓታት በኋላ ይጀመራል። የመሪዎቹ ጉባኤ የዛሬ ትኩረት ኢኮኖሚ፣ የንግድ ስምምነቶችና ቻይና ናቸው። ዜናው በዚሁ አበቃ።